የተወደዳችሁ የዓለም አቀፉ አድቬንቲስት ሬዲዮ የመዝሙር ጊዜ አድማጮች እንደምንሰንብታችኋል። ዛሬ ለየት ያለ የመዝሙር ጊዜ ይዘንላችሁ መጥተናል። ዘማሪ ኪሩቤል ማን ያዘዋል እና የሙዚቃ ባለሙያ የሆነው ወንድማችን አማኑኤል ቡሊ እዚህ በስቴዲዮ የተለያዩ መዝሙሮችን ለማቅረብ ተዘጋጅተው እየተጠባበቁ ነው። መዝሙራቸው ቅዱስ ቅዱስ ቅዱስ ኃያል ጌታችን የሚል ነው። ይህ መዝሙር በዮሐንስ ራእይ ምዕራፍ አራት ቁጥር ስምንት ላይ ያለውን የሰማይ አምልኮ ያስታውሰናል። አራቱ እንስሳቶች እያንዳንዳቸው ስድስት ክንፎች አሏቸው፣ በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ቅዱስ ቅዱስ ቅዱስ የነበረውና ያለ የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ዋው! በሰማይ መላእክት ቀንና ሌሊት ሳያቋርጡ ፈጣሪያቸውን የሚያመልኩት እንዴት ይሆን? ያንን በማሰብ እኛም አምላክን በታላቅ አምልኮ ማምለክ እንድንችል መንፈስ ቅዱስ ይርዳን። Kedus, Kedus, Kedus, Melaktia Kviru, Seu da Cepo, ስም እልል በሉ። በመቀጠል የምናደምጠው መዝሙር ይሆናል። ኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብም፣ ከነገድ፣ ከወገንም፣ ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። ከነዚህ በበጉ ደም ከተዋጁት ጋር ሆነን እኛም ለበጉ ክብር መዘመር እንድንችል እግዚአብሔር በጸተው ይችላል ትገዱ፣ የመንግስትን አክሊል አምጡ። ጋብዛችሁ መዝሙር እዘምራለሁ ለአዳኜ። የክርስቶስ የማዳን ምስጢር ሲገባን ከልብ በምስጋና እንዘምራለን። ይህ መዝሙር ጌታ ስላሳየን አስደናቂ ፍቅር የተዘመረ መዝሙር ነው። ድንቁን ታሪክ ነግራለው ከጥፋት እንዳዳነኝ ሰፊ በሆነው ምሕረቱ በትርፉ Good. i cool. you. ምስጋና ለአምላክ። በመዝሙር 149 ከቁጥር 1 ጀምሮ ሃሌሉያ። ለእግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሣቸው ሐሴት ያደርጉ። ስሙን በመዝሙር ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና፣ ቅዱሳን በክብር ይመካሉ በምንጣፋቸውም ላይ ሐሴትን ያደርጋሉ። ምስጋና ለአምላክ አያሉ የፍጥረታት እኔ Kár nevünk, I'm <speaking> not <in foreign language> ቅዱስ ብለው ሲዘምሩ የዳኑት ሁሉ ሰማይ ሲደርሱ ስለ ማዳኑ እያወደሱ ይዘምራሉ። የዚያን ጊዜ መላእክት ዝም ብለው የዳኑትን ወገኖች የምስጋና መዝሙር ያዳምጣሉ። መላእክት ስላልወደቁ የመዳንን ደስታ አያውቁትም፣ ግን ስለ ዳኑት ደስ ይላቸዋል። መዳን ግን በግል ምን ያህል እንደሚያስደስት የዳኑት የሰው ልጆች ናቸው የበለጠ የሚያውቁት። ይህ መዝሙር የሚገልጸው ይህንኑ ነው። አብረን እናዳምጠው። በሰማይ መዝሙር ሲዘመር ሰምተነው፣ የማናውቀው መላእክት ያመሰግኑት በዙፋን ላይ ያለውን በተቃኘ በገናቸው፣ በማረውም ድምፃቸው። ኦ እኛም ጌታ ኢየሱስን ከልብ እናገልግለው። I'm not እኛን ላዳነን ለጌታ ለገዛነው መዝሙሩ መከራን ሁሉ ያለፍነው ነው። ወደዚያች ግሩም አገር በሚወርደውም ንጹሕ ምንጭ ልብሳችንን አነጻ። ቅዱስ ቅዱስ ብለው ሲዘምሩ ተባብሪያቸው የሰማይን ቤት ላደምቅ። ግን የመዳን ታሪክ ሲዘምር ያዳምጣሉ። መላከቶ አላወቁም የመዳንን ደስታ፣ መላእክት ቆመው ሲሰሙ ያልዘመሩትን መዝሙር። እነዚያ በደም የነጹት በብዙ ፏፏቴ ድምፅ ስለ መከራ ዘመሩ፣ ድል የነሱትን ውጊያም፣ ታላቁን አዳኛቸውን ኢየሱስን አወደሱት ቅዱስ ቅዱስ ብለው ሲዘምሩ! እኔም ተባብራችሁ የሰማይን ቤት ላደንቅ ግን የመዳን ታሪክ ስዘምር ያዳምጣሉ መላከቶ አላ እዚያ ያለው እናውቃለው፣ አዝማችን እዘምራለው። መላእክት ያልዘመሩትን ላዳኝ ዘምራለው። በጨለማው መስቀል ላይ በደኔን ለደመሰሰው፣ ከኃጢአትም ላነጻኝ ቅዱስ ቅዱስ ብለው ሲዘም mm oh. ውድ አድማጮቻችን፣ በነበረን የመዝሙር ጊዜ እንደ ተባረካችሁ ተስፋ በማድረግ በሚቀጥለው ሳምንት እስከምንገናኝ እስከዛው ድረስ የእግዚአብሔር ጸጋ ከሁላችን ጋር ይሁን። መልካም ሳምንት። ጣፋጭ ዜማ እዘምራለ በጸጋ ድኛለ ችግር መከራ ደቦ እራመዳለ በጸጋ ድኛለ መንገዲ ሁሉ ክብር sta y tap pe Go!